መንግስት ከፋኖ ጋር ንግግር እያደረገ እንደሚገኝ ጠቅላይ ሚኒስትር አብይ ገለጹ። መንግስታቸው ከፋኖ ታጣቂዎች ጋር በሚስጥር ንግግር ማድረግ መጀመሩን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የማክሮ ኢኮኖሚ ማሻሻውን በተመለከተ ማምራሪያ በሰጡበት በትናንቱ መድረክ ላይ ይህን የተናገሩት ጠቅላይ ሚኒስትሩ በንግግሩ መሀል ሶስተኛ ወገን ይኑር አይኑር ግን እስካሁን ድረስ አልገለጹም። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹልን አቶ ስሜነ ሙላቱ ከመንግስት ጋር ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ለቪኦኤ ተናግረዋል። የአማራ ክልል የሰላም ካውንስል ህዝብ ግንኙነት ኃላፊ አቶ ያቸው ተሻለ በበኩላቸው ይፋዊ ንግግር ስለመጀመሩ እንደማያውቁ ገልጸው፣ የጠቅላይ ሚኒስትሩ ንግግር ግን የፌዴራሉ መንግስት ጥሪያችንን መቀበሉን የሚያመላክት ነው ብለዋል። ጠቅላይ ሚኒስትሩ ሸኔ ሲሉ ከጠሯቸው የኦሮሞ ነጻነት ሰራዊት አባላት ጋርም ምስጢራዊ ንግግር እየተደረገ ነው ብለዋል። ከኦሮሞ ነጻነት ሰራዊት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ የጉዳዩን ዝርዝር ይዘዋል። በዚህ ሳምንት ሰኞ ተግባራዊ የሆነውን የማክሮ ኢኮኖሚ ማሻሻያ በሚመለከት ጠቅላይ ሚኒስትር አብይ አህመድ ከተለያዩ ባለድርሻ አካላት ጋራ ትናንት ሐሙስ ሐምሌ 25 ቀን 2016 ዓ ም ውይይት ባደረጉበት ወቅት በሰጡት ማብራሪያ ሪፎርሙ ቀጣይነት ያለውን እድገት ለማረጋገጥ የግድ አስፈላጊ ነው ብለዋል። ይሁን እንጂ ኢትዮጵያ በብዙ ስፍራዎቿ ሰላም ርቋት በምትገኝበት በዚህ ወቅት ገበያ መር የሆነ የማክሮ ኢኮኖሚ ማሻሻያ ተግባራዊ ማድረግ የተለያዩ ቀውሶችን እንደሚያስከትል በመግ መግለጽ የምጣኔ ሀብት ተንታኞችን ጨምሮ በርካቶች እርምጃውን ተችተዋል። ለማሻሻያው ስኬታማነት ሰላምና መረጋጋት የግድ ያስፈልጋል በማለት የብዙዎችን ስጋት የተጋሩት ጠቅላይ ሚኒስትሩ መንግስታቸው በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች እንዲያበቁ ጥረት በማድረግ ላይ መሆኑን አመልክተዋል። በአማራ ክልል ከሚንቀሳቀሱት የፋኖ ታጣቂዎች ጋር ንግግር መጀመሩንም ትናንት ለመጀመሪያ ጊዜ ይፋ አድርገዋል። እስካሁን አልገለጽኩትም፣ ዛሬ እንድታቁት በአማራ ክልል ከሚንቀሳቀሱ ኃይሎች ንግግር ከጀመርን ውለን አድረናል። በእርግጥ አንድ ስላልሆነ ኃይሉ ከዚያኛው ስንናገር ከዚያኛው አንግባባም። አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር፣ ንግግር እንዲመች ግን ንግግር እያደረግን ነው፣ ኮንቲኒየስሊ በተቃር ነው ያሉ በአማራ ክልል የሚንቀሳቀሱ ኃይሎች ከመንግስት ጋር ንግግር የጀመሩ ግሩፖች አሉ። ለምን በንግግር ከሄድን ሰላምን ካመጣን የምናስበውን ብልጽግና ስለሚያረጋግጥ ጠቅላይ ሚኒስትሩ እየተካሄደ ነው ያሉት ንግግር በማን አመቻችነት የተጀመረ እንደሆነና አደራዳሪ አካል ስለመኖር አለመኖሩ ግን አልጠቀሱም። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይና ዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹት አቶ ስሜነ ሙላቱ ከመንግስት ጋራ ምንም የተጀመረ ንግግርም ሆነ ድርድር እንደሌለ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል። ፍጹም ከእኛ ጋር አይነት ንግግር የለም። በነገራችን ላይ በተለያዩ አላማዎች ለመጠቀም ኮንስፓየር አድርገው ነው እየተንቀሳቀሱ ያሉት። የትኛውም የነጻነት ታጋይ ከሁሉም ቀጠና ጋር እየተነጋገርን ስለምንንቀሳቀስ የአማራ ፋኖ በወሎ በሸዋም በጎንደርም በጎጃም ያለው የአማራ ሕዝብ የነጻነት ታጋይ ሙሉ ሰራዊቱ እየተናበበ ስለሚሰራ እንዲህ አይነት ንግግሮች ያሉ አይመስሉንም። በኛ በኩል እንደ አማራ ፋኖ በጎጃም ግን ፍጹም የሚያዋክለን ነው። ጠቅላይ ሚኒስትሩ ንግግር ተጀመረ ያሉት ከየትኛው የፋኖ አደረጃጀት ጋር እንደሆነ በግልጽ ያሉት ነገር የለም። በአማራ ክልል ይንቀሳቀሳሉ የተባሉ ሌሎች አደረጃጀት ያላቸውን የፋኖ ታጣቂዎች ለማግኘት ያደረግነው ጥረት አልተሳካም። መንግሥት ከፋኖ ታጣቂ ኃይሎች ጋር ድርድር እንዲደረግ የማመቻቸቱን ሚና እንዲወጣ በቅርቡ በባህር ዳር ከተማ በተካሄደው የሰላም ጉባኤ ላይ የተቋቋመው የአማራ ክልል የሰላም ምክር ቤት ይፋዊ ንግግር ስለመጀመሩ የሚያውቀው ነገር እንደሌለ ገልጿል። ሆኖም የጠቅላይ ሚኒስትሩ ንግግር የፌዴራሉ መንግስት ጥሪያችንን መቀበሉን የሚያመለክት ነው ሲሉ የካውንስሉ የህዝብ ግንኙነት ኃላፊ አቶ እያቸው ተሻለ ለአሜሪካ ድምፅ ተናግረዋል። ፎርማል የሆነ ንግግር እንትን ማለቱ የምናውቀው ነገር የለም። ምናልባት ንግግርና ድርድር ስለሚለያይ አጠቃላይ ሂደቱን ንግግር ብለውት ከሆነ ጠቅላይ ሚኒስትሩ እንደዛ ሊሆን ይችላል። ምክንያቱም እኛ እንደ ካውንስል እያደረግን ያለው ምንድን ነው? መጀመሪያ የታጠቁ ሀይሎች የጋራ መሪ የሚመርጡበት መንገድ ነው። በየአካባቢ እየገፋ ናቸው ያለ ለሶስት ወገን ነው ጥሪ ያቀረብን ድርድር እንዲቀበሉት እንደ ካውንስል ማለት ነው ለፌዴራል መንግስት ለክልሉ መንግስት እና ለፋኖ ሀይሎች ነው ጥሪ ያቀረብ ነው በመግለጫችንም በኋላ በክልሉ መንግስት ቶሎ ነው ሪያክሽን ያገኘ ነው ሙሉ በሚባል ደረጃ ካውንስሉ ያቀረበው የድርድር ጥሪ ይቀበላለሁ ብሎናል በኋላ የፌዴራል መንግስት ደግሞ ኢንፎርማል በሆነ መንገድ ነው የነበረ ፎርማል በሆነ መንገድ ድርድር እንደሚያዋጣ ለህዝብ ግልጽ ያደርገ የሚል ደብዳቤን ሁሉ አስገብተን ነበረ ምናልባት ትናንት ጠቅላይ ሚኒስትሩ ሪያክት ያደረጉት ለእኛ ለካውንስሉ ጥሩ ምላሽ ነው የሆነው ፋኖ በአንድነት የተደራጀ ቁመና የሌለው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ጠቅላይ ሚኒስትሩ ተናግረዋል። የአማራ ክልል የሰላም ካውንስል ህዝብ ግንኙነት ኃላፊ እያቸው ተሻለም ፋኖ አደረጃጀቱን ወደ አንድ በማምጣት ለድርድር እንዲዘጋጅ ጥረት እየተደረገ እንደሚገኝ አብራርተዋል። በፋኖ በኩል ደግሞ እየጠበቅን ነው። ምናልባት ግልጽ ጥሪ ማድርገናል። በግል ደረጃም እያናገርናቸው ነው ያለ። አብዛኛዎቹ በመርህ ደረጃ ድርድር የሚለውን ነገር ያምናሉ። በመርህ ደረጃ፣ በግለሰብ ደረጃ ግን እኛ የምንፈልገው ተቋማዊ የሆነ ምላሽ ነው። እንደ አማራ አንድ ከሆኑ በኋላ አንድ የጋራ መሪ ከመረጡ በኋላ ተቋማዊ በሆነ መልኩ ነው ምላሻቸውን እየጠበቅን ነው ያለ፣ እንጂ ግለሰባዊ የሆነ ወይም አካባቢ የሆነ ምላሽ አይደለም የምንፈልገው። በዛ ደረጃ ፎርማል ሆኖ እስካሁን ገና ያገኘነው ምላሽ የለም። ግን አንድ ለመሆን እየሰራን ነው፣ የጋራ መሪ ለመምረጥ እየሰራን ነው የሚሉ እሱን ሰርተው ምላሻቸው አዎንታዊ ምላሽ የሚሆን አሉታዊ ምላሽ የሚሆን የሚሰጡን ምላሽ በተቋም ነው እየጠበቅ ነው ያለ እኛ እንደ ካውንስል እሱን ነው እየጠበቅ ነው ያለ። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ሸኔ ሲሉ ከገለጹት የኦሮሞ ነፃነት ሰራዊት ጋራም በሚስጢር የሰላም ንግግር እየተደረገ ስለመሆኑ ገልጸዋል። ይሁንና እንደ ፋኖ ታጣቂዎች ሁሉ የሸኔ ኃይሎችም አንድ አይደሉም ያሉት ጠቅላይ ሚኒስትሩ፣ ይህም ንግግሩ ፍሬያማ እንዳይሆን አድርጓል ብለዋል። ከኦሮሞ ነጻነት ሰራዊት በኩል አስተያየት ለማግኘት ያደረግነው ጥረት አልተሳካም። በመንግስትና በኦሮሞ ነጻነት ሰራዊት መካከል ባለፈው ዓመትና ዘንድሮ በሁለት ዙሮች በታንዛኒያ ድርድር ተደርጎ ድርድሩ ያለ ስምምነት መጠናቀቁ ይታወቃል። ጠቅላይ ሚኒስትር አብይ በትናንቱ ማብራሪያቸው ትግራይ ያሉ ኃይሎች ሲሉ ከጠቀሷቸው አካላት ጋራም ባለፉት ሶስት ወራት ወደ አምስት የሚደርሱ ጠባጫሪ ክስተቶች ተፈጥረው እንደነበረ አውስተው በውይይት መፈታታቸውንም ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።